ምሽት ግንቦት አራት 2014 ዓ ም የጋቢ የጋቢና ቤ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል። መሰናዶውን እየመራው ኤደን ገረመው አብሬያችሁ በቆያለው በምስልና ድምፅ ምህንድስናው ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ የያዝናቸውን ዘገባዎች እናስታወቃችሁ።

ዶክተር ቤተል ሳምሶን ነው። ዶክተር ቤተል ሳምሶን እቴጌ የተሰኘ በሴቶች ጤና ዙሪያ የሚያተኩር መተግበሪያ ሰርታለች። በምሽቱ እንግዳችን አድርገናታል። ሳምንቱ በማህበራዊ ሚዲያ ላይ እንዴት አለፈ የሚለውንም የምንቃኝ ይሆናል። ሌሎች መዝናኛ እንዲሁም ደግሞ መተግበሪያን የተመለከቱ ቴክኖሎጂን የተመለከቱ ዜናዎችና ዘገባዎችንም ይዘናል። አሁን ታመሹ ዘንድ በድጋሚ በአክብሮት እየጋበዝን ወደ ዘገባዎቻችን እንሻገራለን። And be ሰዎቹ ቀዳሚ ያደረግ ነው ከእንግዳችን ጋር ያደረግ ነው ቆይታ ነው። በኢትዮጵያ ሴቶች በጤና ፈተና ኮስ መካከል የጡትና የማህጸን ጫፍ ካንሰር በሽታዎች በዋናነት ይጠቀሳሉ። በበሽታዎቹ ዙሪያ ያለው የግንዛቤ ጥረት ሴቶች በግላቸው ምልክቶቹን ተመልክተው መፍትሔ እንዳያፈላልጉም ከልክሏል። ለዚህ ችግር መላ ለማበጀት በበኩላቸው ከሚንቀሳቀሱት ወጣት የሕክምና ባለሙያዎች መካከል አንዷ ዶክተር ቤተል ሳምሶን ናት። እቴጌ የተሰኘ መተግበሪያ ከአጋሮቿ ጋር በማዘጋጀት ተጠቃሚዎች የመጀመሪያ ደረጃ በሽታ ምልክቶችን እንዲያውቁ ለማድረግ አስችላለች። ስለ አገልግሎቱ አጀማመርና ተያያዥ ጉዳዮች ከሀብታሙ ስዩም ጋር ቆይታ አድርጋለች። ቀጥሎ ይቀርባል። ኛ ወይም የእራስ ተማሪ ነበርም እና የሆነ ፕሮጀክት ጀምረን ነበር። ይሄ ደብሌን ፓርክ የሚባል ነው። እየሄደን እናስተምረን በስለ ካንሰር ና ስለማጸዳ በደንብ በአማርኛ የተጻፈ ወይም ደግሞ ሰው ለመረዳት የሚችል ማቴሪያል በደንብ አላገኘንም ነበር። ከዛ ለምን አንሰራም ብለን ግን አፕሊኬሽን ሰራ ነው። ስንሰራው እንደ ክላስ አሳይመንት እንደ ኖርማል ሆምወርክ ነገር ብላ ነገር ነበር የጀመርነው። ከዛ ግን አንዴ ሎንች ከተደረገ በኋላ ብዙ ሚዲያ ካቨሬጅ ያገኘ፣ ከዛም በኋላ ብዙ ፕሮጀክቶች እንድንሰራ አገዛና ረዳን። ይሄ መተግበሪያ በምን መልኩ ነው አገልግሎት የሚሰጠው? ለሴቶች የጡት ካንሰርን በተመለከተ አስፈላጊ እውቀቶቹን እንዲያገኙ በምን መልኩ ነው የሚያግዛቸው? ምንድነው እኛ ሀገር ውስጥ ያየኑ ችግር፣ ሰው አልፋሳን ማሞግራፍን ቅድመ ምርመራ የምንጠቀመው እሱ ነው። ግን ይዘን በራሳችን ቼክ ስናደር እኛ እናደርጋለን። እኛ ምንድን ያሰብ ነው ሰው የጡት ካንሰር እንዲያውቀው ጡት ካንሰር ቅድመ ምርመራ እንዳለው ነው። በጣም አስጊ ደረጃ ሳይደርስ ምርመራና ሕክምና ተደርጎ የመዳን ሁኔታም እንዳለ ለማሳየት ነው። በራስ እንዴት ማየት እንደሚቻል ከዛ ደግሞ ግን በራስ ማየት ብቻ በቂ እንዳልሆነና አልትራሳውንድና ማሞግራም በእድሜ ተወስኖ እንዴት እንደሚሰራ አድርገን እንደዛ ነው ለመስራት የታሰበው በቴጌ ማለት ነው። ቴጌ እንደዛ ከሰራን በኋላ ኦፖርቹኒቲ ነበረን ሳባ አሁን የሚባል አፕሊኬሽን ለመስራት እና ይሄ ሳባ ደግሞ ማለት በአማርኛም በእንግሊዝኛም ካላንደር አድርጎ ወር አበባ መግባሪያ ካላንደር ሲሆን ለወር አበባ ጤና ምንጽህና መጠበቂያ መንገዶቻችን እና ይሄ የቤተሰብ ምጣኔ ነው የአባላዘር በሽታዎችንም ለወጣቶች ያስተምራል። ብዙ ጊዜ የኛ መተግበሪያዎች ያው እንቴጌ፣ ሳባ እንደዚህ በሀገራችን ሴቶችና በሀገራችን ወጣቶች እነሱ ለማገልገል የሚሰሩ ስለሆኑ ቋንቋም በአማርኛ በእንግሊዝኛ፣ ትግርኛና በኦሮምኛ የተሰራ መተግበሪያ ነው። መተግበሪያዎቻችንን ስንሰራ በአጠገቡ የሶሻል ሚዲያን ወይም ደግሞ ማህበራዊ ሚዲያ እንጠቀማለን እና ይህን ስንጠቀም ሰው ለአንድም ሰአትም ለምንም ሰአትም በኢንተርኔት ላይ በሚጠቀምበት ጊዜ የሚጠቀሙ አንዳንድ የጤና መረጃዎችን ማስጨበጫ ፖስተሮችን እንሰራና ሰው ያው በተቀመጠበት ጥሩ ኢንፎርሜሽን ይዞ እንዲሄድ እናደርጋለን። ዶክተር ቤቴል ቀደም ብለሽ የጠቀሽልኝ ሁለት አይነት አገልግሎቶች አሉ። ሌሎች ሌሎች ዘርፎች ነበሩ። ነገር ግን የጤና አገልግሎት የሚሰጡ መተግበሪያዎችን ማዘጋጀት አለብኝ እንድትያደረገች ምክንያቱ ምንድን ነው? ስናገር እኔ እንደ ሜዲሲን ተማሪ እንደ ሕክምና ተማሪ ብዙ ነገሮችን ለማየት እችላለሁ። እና በተለይ የጡት ካንሰር፣ የማጸንጫ ካንሰር ቱን ሴቶች ስታይ ማለት ኢትዮጵያ ውስጥ ከሶስት ከስምንት ታይምስ ሞር ደን ይሄ ወስተር ወይም ደግሞ የስ ውስጥ የምትኖር ሴት ቻንስ አላት አንድ ሴት የመሞት ማለት ነው። ሌሎች ሀገሮች በሰርቫይክል ካንሰር የሚሞቱ ሰዎች የሉም ሴቶች አይሞቱ እንደዛ ምክንያቱም አኗዋል ፓፕስ ምስል የሚሰራላቸው በየዓመቱ ፓፕስ ምስል የሚሰራላቸው ማንደቶ የግዴታ ስለሆነ ሴቶች በሰርቫይካል ካንሰር ለመማጸጫ ካንሰር የሚሄድ ሴቶች በጣም ትንሽ ናቸዋል። ሰራው የወይስና ተዋልዶ ክፍል ነው ራሱ እና ስታይ ሴቶች እንዴት ተቸግረው እንደሚመጡ በውርጃ ሲመጡ እንዴት እንደሚቸገሩ እንደገና ይሄ ብዙ ጊዜ የጤንነት ክትትል ሳያደርጉ የግዝና ክትትል ሳያደርጉ ሲቸገሩ ታያለ። ሌሎች ሀገሮች ተሰምቶ በማይታወቅ ይሄ ሰባይ ክልካን ሳታብሎ ሲሞቱ ታያለህ እና በጣም ልብ ይሰብራል ለመናገር እና አሁን እነዚያን ነገሮችን ፖለቲካል ኢሹ ሆነው ነው የሚታዩት። ኢቨን ሲቀርቡ እንዲህ እንዲህ እንዲህ ለሴቶች እንዲህ እንዲህ መደረግ አለበት ሲባል፣ መጀመሪያ ከጤንነት አንግል ነው ማየት ያለብት። ሴቶች ያው የማህበር ጻችን ምሰሶ ነን አለት ቁጭ ብለን ስለ ጤና ማውራት እንችላለን። ያው እንደ ተማሪም እንደ ሴትም ስታየው ሁኔታው እንደ ጤና ባለሙያም ሁኔታውን ስታዩ በቃ በጣም የሚያሳዝነው ነገር እና እንደዚህ አይነት ነገሮችን ሶል ከደረገ አንደኛ ኢኮኖሚክ ክሸዋችንን በጣም ሶል ማድረግ እንችላለን። ያንግ ፒፕል ጋር አሁን ፎርቲ ዋን ፐርሰንት ኢትዮጵያ ንስቴት ነ ወደንደበስ ወደን ሪሰንት ሪሰርች ምንድነው ከአስራ አምስት ዓመታችን አንቸው ና እዛ ላይ ደግሞ ሪፕሮዳክቲቭ ሄልት ነገሮችን በጣም ውጤት የሚያደርጉ እነሱ ናቸው። ይሄ ወጣቱ ከአስራ አምስት አመት በታቸው ያሉት አላደ ላይ እንደ ተማሪ ስታየው ይህንን እንደ ጤና ባለሙያ ስታየው እንዴት እኔ ምን ማድረግ እችላለሁ? ትላለ መሰረት ያለበት ነገር ነው ብይ ስለማመኝ በጣም አመሰግናለሁ። ዶክተር ቤተል ሙሉ የስራ ዘመን የምትገቢበት ሰዓትም ተቀርቧል። ከዚያ በኋላ ምን አይነት እንቅስቃሴውን ለማድረግ አስበሻል? በጣም ዘውጤ ያግን ያው እኔ ብዙ ነገሮችን ሰራ እንደ ተማሪ ሆኜ የሚሳበትና አሁንም ሌላም ነገሮች ባደግ የማቋረጥ አይመስለኝም እና ብዙ ጊዜ የብራስ የተናሳሽነት ስለሆነ የሰራው ጨርስም ትምህርቴን አሁን ከስድስት ወር በኋላ ጋዜ ሳደርስም ያው ጠቅላላ ሐኪም ሆኔም ለመስራት አስባለሁ። ከዛም ደግሞ ግን ፕሮጀክቶችንም በደንብ ለመስራት አስባለሁ። የሴቶች ጤና ላይ በደንብ መሳተፍ እፈልጋለሁ በተሻሉ እንደገና ደግሞ ከምናን ላይ የሚያጠቁ ነገሮች ኢቨን አመጋገብ በደንብ ሆሊስቲክ ሄልዝ ላይ መስራት ፈልጋለሁ እና እነዚህ አይነት ፕሮጀክቶችም በደንብ ለመስራት አስታዋለኝ። ሶሻላይት ማድረግ ተሳሲ በጣም ደስ ይለኛል። ካልቻልኩም ግን ፐብሊክ ሄልዝ ለመግባር አስቻለን። እኛው ሀገር አንኤምፕሎይመንት ወፍዳት በጣም ፕሮቫይለንት በጣም የሆነ ኢሹ ስለሆነ እሱንም እንዴት መፍትሄ ማግኘት እንችላለን የሚለውን ነገርም አብሬ ከጓደኞቼ ጋር ስርዙ ማድረግ ፈልጋለሁ። ነ ስጨርስ አንድ ፕሮጀክት ለሁላችንም አንድ ስራ ሊያስገኝን የሚችል ወይ ደግሞ እንዴት ነገሮችን እንዴት መቀየር እንደምንችል ካልኩ ኢትዮጵያ ውስጥ ያው የሰው ሀይል አደለን ያጣ ነው ያው ሲስተሙ መስተካከል ስላለበት ነው። ና ለእኔም ለጓደኞችም እንዴት ጆብ ክሬት ማድረግ እንችላለን። ሜዲካል ፊልድ የሚለሆኑም መስራት ይፈልጋሉ። እንደዛ ነስተወኩት እንግዲህ ከአንድ እጅግ በጣም አመሰግናለሁ ዶክተር ቤቴል ሳምሶን እቴጌ ስለተሰኘው የጤና ገዝ መተግበሪያ ወይም አፕሊኬሽን ስለተነጋገርን በተያያዥ ጉዳዮች ላይ ሀሳብሽን ስለሰጠሽን በእጅጉ እናመሰግናለን። የጀመርሻቸው ነገሮች ተሳክተው ብዙሀንን ሕይወት የሚለውጡ እንዲሆኑ እመኝልሻል። ተከታተል ላይ የምትገኙት ከአሜሪካደስ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬ መሰናዶ ነው። በቀጣይ የምናልፈው በየአመቱ ኢትዮጵያን ጨምሮ ከመላው አፍሪካ የተመረጡ ወጣቶች በዩናይትድ ስቴትስ የሚገኙ የትምህርት ተቋማት ውስጥ በተለያዩ ዘርፎች ለአጭር ጊዜ የትምህርት ስልጠና ይወስዳሉ። ወደ ሀገራቸው ተመልሰው የተማሩትን እንዲተገብሩም ይበረታታሉ። የማንዴላ ዋሽንግተን ፌሎውሺፕ በተባለው በዚህ መርሃ ግብር ላይ ተሳታፊ የሆኑ ኢትዮጵያውያን ወደ ሀገር ቤት ከተመለሱ በኋላ በምን አይነት ሁኔታ ላይ እንደ ያሉ መጠየቅ ከጀመርን ቆየት ብሏል። በቅርቡም ይሄ መርሃ ግብር በድጋሚ የሚጀምርና ቀጣይ እንደሚሆን ታውቋል። ለዚህ ሀብታሙ ስዩም ከዚህ ቀደም ተሳታፊ ከነበረች ራሁዋ ገብረ መስቀል ጋር ያደረገው ቆይታ ቀጥሎ ይቀርባል። እኔ ራህዋ ገብረ መስቀል ይባላል በማንዴላ ዋሽንግተን ፌሎሺፕ ላይ በሁለት ሺህ አስራ ዘጠኝ በፈረንጆች አቆጣጠር ነው የተሳተፍኩት እና የነበርኩበት ዩኒቨርሲቲ ቴክሳስ ስቴት ላይ ዩኒቨርሲቲ ኦፍ ኦስተን ቴክሳስ የተባለ ላይ ነበር። የነበርኩበት ደግሞ ፊልድ የኢንተርፕረነርሺፕ እና የቢዝነስ ፊልድ ላይ ነበር የተሳተፍኩት። በጣም አመሰግናለሁ ረሃዋ በዚያ ወቅት እንግዲህ የአሜሪካ ድምጽ ጋዜጠኞችም አግኝተንሽ ነበር በወቅቱ ከልብስ ህትመት ጋራ በተገናኘ ከአልባሳት ጋር የተገናኘ አንድ የንግድ ሀሳብ ነበረች፣ በሱ ላይ እየተንቀሳቀሽ ነበረ። ወደ ኢትዮጵያ ከተመለሽ በኋላ ያ ሀሳብ ምን ላይ ደረሰ? ትሬኒንጉን ከወሰድን በኋላ ወይም እዛ ከነበረን ኤክስፖር በኋላ ሪቶናችሁ ብላችሁ ፎሎአፕ ስላደረጋችሁ ይህን መድረክም ስለሰጣችሁ አመሰግናለሁ። በእኔ በኩል አሁን እንዳልከው በአልባሳትና እንዲሁም በተለያዩ መንገድ ፕሪንት የተደረገባቸው የኢትዮጵያን ባህልና ካልቸር ሪፕሬዘንት የሚያደርጉ አልባሳትን ወደ ሞደርን ከሞደርን ፋሽን ጋር አገናኝቸው የሚያቀርብ የአልባሳት ብራንድ ነው የነበረኝ። ሶ እሱም አጋጣሚ ሆኖ ያው ከኮቪድም ከመጣ በኋላ በአቀድነው መሰረት ያው ከህቴ ጋር ሆነን ነበር የምንሰራው። በአቀድነው መሰረት አስፍን ለመስራት አልቻልንም። ምክንያቱም ያው እንደምታውቀው በኮቪድ በተለይ በጣም ብዙ ነገር በተለይ በአልባሳት ላይ ያለው ኢትዮጵያ ላይ ያለውን ቫሊቼ በጣም አፍሴት አድርጎት ነበር። ግን በዛ ጊዜ ይሄ ቻሌንጅ ስለነበረ እንግዲህ ሙሉ ለሙሉ ሁሉንም ነገር አላቆም ነው የነበረን። ሪሶርሶችም በአዲስ መልክ አደራጅተን የነበረንም ሌላ ስኪል ሴት ምንድን ነው የሚለውን ነገር ካየን በኋላ አብዛኛው ነገር ብዙ ነገር ኮሚኒኬሽን ባክግራውንዴ፣ እኔም የማርኬቲንግ እና የኮሚኒኬሽን ባለሙያ ነኝ፣ እና በዛ ኤሪያ ላይ ምን ነገር ማድረግ እችላለሁ ብዬ። እንደምታውቀው አብዛኛው የቢዝነስ አለም ወደ ዲጂታል ኮሚኒኬሽን እየሄደ ነው፣ እና እዛ ላይም ትልቅ ጋፕ አይተን ነበረ። ብዙ ድርጅቶች ኮቪድም ሲመጣ ራሳቸውን በዲጂታል ፕላትፎርሞች ማስተዋወቅ ይፈልጋሉ። ስለዚህ ይህንን ኦፖርቹኒቲ በመጠቀም አንድ ቦክስ የተባለ ድርጅቶችን ኮሚኒኬሽናቸው ወደ ዲጂታል መንገድ እንዲሄዱ፣ ሳይት እንዲኖራቸው፣ የሶሻል ሚዲያ ፕላትፎርሞችን እንዲጠቀሙ፣ የድርጅት ሎጎ ዲዛይን እንዲኖራቸው የሚያደርግ ድርጅት ከስቻ ይገኛሉ በዚህ ሰዓት። ስለዚህ እሱ በጣም ጥሩ ይሄደልን ነው እያደገ ነው። ግን የፋሽኑንም ብራንድ አልፈው ነው እሱም አለ። ያው መጠኑና ስፋቱ ግን ቀንሷል። ረሃዋ እንግዲህ ለወራ ቴክሳስ ውስጥ በሚገኙ የአሜሪካ የትምህርት ተቋማት ውስጥ የተወሰኑ ስልጠናዎችንና ልምምዶችን አድርገሻል። በእነዚያ ተቋማት ውስጥ የወሰድሻቸው ልምዶችና ስልጠናዎች ምን ያክል ጠቅመውሻል? አሁን ያጠበቅሻቸው ፈተናዎች በሚደርሱበት ጊዜ ወደ ሌላ አማራጭ ራስ ለማስተካከል ምን ያክል ተጠቀምሽባቸው? አይ ቲንክ ይሄ ነገር በጣም ጥሩ ጥያቄ ነው። በቀጥታም በተዘዋዋሪም ጠቅሞኛል ብዬ አስባለሁ። ይሄ ፕሮግራም በቀጥታ እንግዲህ ልክ ከዚህ ፕሮግራም እንትን ካልም በኋላ ከወጣም በኋላ ኢትዮጵያ ከተመለስም በኋላ ቀጥታ ከኤምባሲው ጋር በመሆን የተለያዩ ድጋፎችን የተለያዩ ፕሮፋይላችንን ከእነሱ ከኤምባሲው ጋር በመሆን ዩኖ ኔትወርኪንግ ኦፖርቹኒቲዎችን ብንፈልግ እንዲሁም ደግሞ አሜሪካ ካሉ ዩኒቨርሲቲዎች እንዲሁም የተለያዩ ድርጅቶች ጋር በቀጥታ ግንኙነት እንድንፈጥር ከየፊልዳችን ጋር ኦፖርቹኒቲዎች ተመቻችተውልን ነበረ። እኔም ወይም ቢሆን በፊልዴ እዛ ሀገር ላይ ከሚገኙ ድርጅቶች ጋር የሜንቶሪንግ እንዲሁም ደግሞ የመገናኘት ኦፖርቹኒቲዎችን ከኤምባሲው ጋር በመሆን አግኝቻለሁ። ሌላው በተዘዋዋሪ የምለው ያው ከስልጠናዎቹ ካገኘሁት ልምድ አንጻር እንዲሁም ከተከፈጠረልኝ ኔትወርክ እንግዲህ ከተለያየ ከአፍሪካ ሀገርም የመጡ ብዙ ኔትወርኮችንም እንድናዳብር አድርጓል። እና ከእነዛ አንጻር ለምሳሌ በእንደዚህ አይነት አስቸጋሪ የሆነ ጊዜ ውስጥ በቢዝነስ ፕራክቲሽነር ይሄን ነገር ስናይ እንግዲህ አዳፕታቢሊቲ በጣም በጣም ኢምፖርታንት የሆነው ኤሌመንት ነው እና ያው ማቋረጥ ኦፕሽን እንዳልሆነ ነው። ማቋረጥ እና ኩዊቲንግ ኦፕሽን እንዳልሆነ ምክንያቱም እኛም በዚህ በሀገራችንም ያው ማቋረጥ ስጥ ያለውን ስራ ትቶ ወደ ሌላ ሀገር መሄድ ሊሆን ይችላል፣ ወይንም ደግሞ ኖ ሌላ ኦፖርቹኒቲዎች ማየት ሊያጋጥሙ ይችላል። አንዳንዴ እንዲህ ፈተናዎች ሲያጋጥሙ እና እሱን ተቋቁሞ ግን እዚሁ ቆይቶ ወደ ሌላ ቢዝነስም አቅጣጫ ቀይሶ መስራት የሚለውን አዳፕታብሊቲ እዛም ካገኘሁት ስልጠናዎች አንጻር በጣም ብዙ ነገር ተምሬበታለሁ እና ለዚህ ለዚህ ጠቅሞኛል። ሀዋ፣ በዛ መድረክ ከስልጠናና ትምህርት በተጨማሪ ቀደም ብለሽም እንደተናገርሽው ከመላ አፍሪካ ከመጡ እንዳንቺ ያለ ትኩረትን የሚስብ አስተሳሰብ ካላቸው ወጣቶች ጋር ተገናኝተሻል። ከየትኞቹ ጋር አሁንም ግንኙነትሽን ቀጥለሻል? ምንስ ከዛ መድረክ ይናፍቅሻል? በመድረኩ ውስጥ አግኝተሽው አገሬ ስመለስ ተገብረዋለሁ፣ ነገም ቢሆን ተገብረዋለሁ የምትየው ሀሳብ ዛሬም ድረስ አለው ወይ? አዎ ሰው ያው ለመጀመሪያው ጥያቄ በጣም አብረን ከነበር ነው ትምህርት ቤት ኦልሞስት ከወደ ከሀያ አምስት የተለያዩ ሀገሮች ሪፕሬዘንት የተደረጉ የአፍሪካ ሀገሮች ሪፕሬዘንት የተደረጉ ሰዎች እንግዲህ ተሳታፊዎች ነበሩ፣ እና እስካሁን ድረስ በጣም በጣም አክቲቭ እንገናኛለን፣ እርስ በርስ እንደጋገፋለን። ምንም ነገር አሁን ለምሳሌ እኔ አንድ ሳውዝ አፍሪካ ካለች ከኔ ጋር ተመሳሳይ አይነት ስራ ከምትሰራ ያው አሁን ጓደኛ ልበላት ጓደኛዬ ጋር እንግዲህ በደንብ በጣም እንጣጣፋለን እንደጋገፋለን፣ በብዙ ነገሮች እና እንዲሁ ሀሳብን ራሱ ከአንድ ወደ አንድ የምታጋጭበት ሰው፣ በተለየ መንገድ የሚያይ ሰው ማግኘት በቅርብ ራሱ ጥሩ ነው። እና በዛ ደረጃ እንትን እንላለን። እርስ በርስም ተገናኝተናል። ሶ ትራቭል አድገንም እንገናኛለን። ኦልሞስት የጓደኝነት እና የአብሮ የመቀራረብ እንትኑ ብዙ ነገር ነገሮችን ከተለየ ፐርስፔክቲቭ እንድና እያደርገናል በየስራችን ማለት ነው። በጣም የሚናፍቀኝ ነገር ከዛና ወይም እዚህ መጥቼ እንግዲህ አሁን ቢሆን አደርገዋለሁ የምለው ነገር የሚዲያ ፓወር በጣም በጣም የተመለከትኩበት አጋጣሚ ነበረ እና በተለይ በንግድ ዓለም ወይ ደግሞ ይሄ የዲጂታል ኮሚኒኬሽን የሚባለው ነገር ወይ ዲጂታሊ ነገሮች የሚደረጉበት ፍጥነት አሁን ደግሞ ከኮቪድ በኋላ እጅግ በጣም ኢምፖርታንት ሆኗል እና እዛ ሴክተር ላይ መግባትም ይሄ አንዱ ላደርገው ከሚፈልገው ነገር ነው። ይህም ሁኔታዎችን እንግዲህ ኦፖችን ጠቀምኩበት ነው፣ ግን አሁንም ይቀጥላል። ምክንያቱም ይሄ ዲጂታል ቴክኖሎጂ ኢትዮጵያ ላይ በብዙ መንገድ ብዙ ችግሮቻችን የኮሚኒቲ ችግሮቻችንንም ሊፈታ የሚችል አጋጣሚ ስለሚኖረው እሱን ነገር በደንብ ኤክስፕሎር ማድረግ እፈልጋለሁ አሁንም ረሀዋ ገብረ መስቀል በድጋሚ ስላገኘዎች በጣም ደስ ብሎኛል። በመልካም መንገድ ላይም እንደቀጠልሽ ማወቃችን እጅግ አስደሳች ነገር ነው። እሺ፣ በጣም አመሰግናለሁ። ምናልባት አንድ የመጨረሻ ሀሳብ ነበረኝ። እሺ፣ እሺ። አዋይ እዚህ ኢትዮጵያ ውስጥ በያሊ ፕሮግራም ያንግ አፍሪካን ሊደርስ ኢኒሼቲቭ ፕሮግራም ላይ እሱን ተሳትፎ የሄዱ ወደ አሜሪካም የሄዱ እንዲሁም ደግሞ ኬንያም ላይ ያለ የሪጅናል ሴንተር እዛ ላይ የሄዱ አባላቶች ተሰብስበን አንድ አሶሲሽን አቋቁመናል እና ይህ አሶሲሽን ዋናው ዓላማው የተማርነውን እዛ ሄደን ያገኘነውን ልምድ ወደዛ ደግሞ በተለይ አጋጣሚ መሄድ ለማይችሉ ኢትዮጵያውያን የተማርነውን ነው ነገር የምናሳውቅበት ነው እና ያው በዚህ አጋጣሚ ይሄን አሶሲሽን ሰዎች እንዲከታተሉት ፌስቡክ ላይም ፔጃችን ስላለ፣ በዛም ሊያገኙን ይችላሉ እና የተለያዩ ኦንላይን ኮርሶችን ስላሉ እንግዲህ ሌሎች የኢትዮጵያ ወጣቶች ተጠቃሚ እንዲሆኑ ለመናገር ነው። አመሰግናለሁ። ራህዋ እጅግ በጣም አመሰግናለሁ። እኔም መልካም ምሽት ይሁንልሽ። ንኪዩ ክሽቻቸው ጋቢናቤ ይቀጥላል። በመቀጠል ደግሞ የምናልፈው በማህበር ሚዲያ ላይ ጎልተው የወጡና የተንሸራሸሩ ጠቃሚ ናቸው ብለን ያገኘናቸውን ሀሳቦች ነው የምናቀርብላችሁ። የጀርመን የባህል ማዕከል በአዲስ አበባ ባለፉት ሁለት ዓመታት ተቋርጦ የነበረው የአውሮፓውያን ፊልም ፌስቲቫል በድጋሚ አስጀምሯል። የፌስቲቫል ለሀያኛ ጊዜ የሚካሄድ ሲሆን ከሚያዚያ ማብቂያ አንስቶም በግንቦት የመጀመሪያዎቹ ሁለት ተከታታይ ቅዳሜና እሁዶች ይካሄዳል። የዘንድሮ ፌስቲቫል ጠንካራ ሴቶችና ድንበር ተሻጋሪ በተሰኙ ሁለት ዋና ዋና ሀሳቦች ላይ ያጠነጥናል። በፊልም ፌስቲቫሉ ላይ ከአውስትሪያ፣ ቤልጂየም፣ ቼክ ሪፐብሊክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ አየርላንድ ጣሊያንና ከሌሎች ስድስት የአውሮፓ ሀገራት የተውጣጡና በአውሮፓና በአፍሪካ ህብረት ተወካዮች የተመረጡ አስራ ስምንት ፊልሞች ለእይታ ይቀርባሉ። እነዚህ ፊልሞችም የአውሮፓን ስነ ጥበብ ባህልና ታሪክ ያሳያሉ በሚሉ መስፈርቶች የተመረጡ ናቸው። ፌስቲቫሉ ከዚህ በተጨማሪም ሰላም፣ ትዕግስት፣ ውይይትና አንተ ትብስባይነትን የሚያበረታቱ በመሆናቸው የተመረጡ ናቸው ሲል የጀርመን ባህል ማዕከል አስታውቋል። ይህ የፊልም ፌስቲቫል በአዲስ አበባ ባምዳምስ የፊልምና ቲያትር አዳራሽ የሚታይ ሲሆን መግቢያው በነጻ ነው። በሌላ በኩል የጀርመን ባህል ማዕከል ወጣት ደራሲዎችን ለማበረታታት እድሜያቸው ከ18 እስከ 35 ለሆኑ ብቻ በአማርኛ የተጻፉ የአጫጭር ልብ ወለዶች ውድድር አዘጋጅቷል። የውድድሩን ዝርዝር በተቋሙ ፌስቡክ ገጽ ላይ ይገኛል። ዩኤስ ደግሞ ሴንተር ፎር አፍሪካን ሊደርሽፕ ስታዲስ ኤክሳብ ካልስ ከእንግሊዝ ኤምባሲ ጋር በመተባበር ዋርካቴክ የተሰኘ በአየር ንብረት ለውጥ ላይ ችግር ፈቺና በቴክኖሎጂ የታገዘ የፈጠራ ሀሳብ ያላቸውን ወጣቶች ለማሰልጠን ምዝገባ መጀመሩን አስታውቋል። ይህ የስልጠና ዕድልም በውድድር አሸናፊ ለሆኑ ወጣቶች የሚሰጥ ሲሆን እስከ ግንቦት 28 ድረስ ምዝገባው የሚጠናቀቅ ይሆናል። መረጃውን ያገኘ ነው ከኤክሳብ የፌስቡክ ገጽ ነው። ታዋቂዋ የዩሲ በርክሌ የኮምፒውተር ሳይንስ እና ሰው ሰራሽ ልቅ ስሌት ተመራማሪ እና ረዳት ፕሮፌሰር ረዴት አበበ የ2022 ዓ ም የአንድሩ ካርኒጌ ፌሎሽፕን አሸነፈች። ረዴት ከዚህ ውድድር የ200ሺ ዶላር አሸናፊ መሆን ችላለች። በዚህ ፌሎሽፕም አሸናፊ ልትሆን የቻለችው ማህበረሰቡ ላይ ተጽዕኖ በሚያመጡ ጉዳዮች ላይ ለውጥ ለማምጣት እያደረገችው ስላለው ተሳትፎና ጽሁፎች ነው። መረጃውን ከአሉር ኢትዮጵያ ገጽ ነው ያገኘ ነው። መጨረሻም በእሁድ ታስበው በዋለው በዓለም አቀፉ የእናቶች ቀን ሙዚቀኛ ዘሩባቤል ሞላ ሁሌ ሁሌም አስብሻለሁ የሚል ሙዚቃ ለቋል። ዘሩባቤል በተያያዘ በፌስቡክ ገጹ ላይ በግል ምክንያት በለዛ የሙዚቃ አዋርድ ሾው ላይ ከመወዳደር ራሱን ማግለሉንም አስታውቋል። ከአሜሪካ ድምጽ ኤደን ገረመው። ሰማያችሁ እየተዝናናችሁ እንደሆነ ተስፋ እናደርጋለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን፣ መታየቱን ይቀጥላል። ዝግጅቶቻችንን በሳተላይት ኢትዮ ሳት ላይ እንዲሁም ደግሞ አምሃሪክ ዶት ቬኒስ ዶት ኮም ድረገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። ከዚህ በተጨማሪም አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አምሀሪክ ላይ ታገኙናላችሁ። እዛ ላይ ትተውልን ዘንድ እንጠይቃለን በአክብሮት። በመቀጠል የምናልፈው ደግሞ ወደ አንድ መተግበሪያ ነው። ሎሚ ዴቲንግ አፕ ወይም ደግሞ የፍቅር ጓደኛ ፈላጊዎች መገናኛ መተግበሪያ እድመቸው ከ18 እስከ 65 ዓመት ለሆናቸው ኢትዮጵያውያን የፍቅር ጓደኛ ፈላጊዎች የተዘጋጀ መተግበሪያ ነው። በመተግበሪያው ላይ ሰዎች መሰረታዊ መረጃቸውንና ፎቶግራፋቸውን ካስገቡ በኋላ ለሚፈልጓቸው ሰዎች ሎሚ በመወርወር ከሰዎች ጋር መተዋወቅ፣ መገናኘት እንዲሁም ደግሞ ማውራት ይችላሉ። የመተግበሪያውን መስራች አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። በኢትዮጵያ ሎሚ መወርወር የፍቅር መገለጫ ሆኖ ለረዥም ጊዜ አገልግሏል። ዘመን ተቀይሮ ሰዎች በተለያዩ አማራጮች መተዋወቅ ሲልም መተጫጨት ላይ ደርሰዋል። አዲሱ ዘመነኛ የመተዋወቂያና የመፈላለጊያ መንገድ ደግሞ በስልክ መተግበሪያ መልክ መጥቷል። ሎሚ የፍቅረኞች መገናኛና መተግበሪያ ባህላዊ ስያሜን በዘመናዊ አቀራረብ ይዞ እንደመጣ የመተግበሪያው ስራ አስኪያጅ ሜሮን ስለሺ እንዲህ ትገልጻለች። ሎሚ እንግዲህ ሀሳቡ የመጣው በፈረንጆች አቆጣጠር በሁለት ሺ አስራ ዘጠኝ ነው። ከዛ በሁለት ሺ ሀያ አልፋ ቨርዥኑ ወይም የመጀመሪያ ቨርዥኑ ወጣ። ሁለት ሺ ሀያ አንድ ላይ ደግሞ ቤታ ቨርዥን ወይም ሁለተኛ ቨርዥን አሁን ከረንት የምንጠቀመው ቨርዥን ማለት ነው ወጥቷል። ሶ ሎሚ የፍቅር ጓደኝነት መተግበሪያ ከመሆኑ አንጻር የተለያዩ ኢትዮጵያውያን የተለያዩ ቦታ ውስጥ ያሉ ፍቅር ጓደኝነትን የሚፈልጉ በዚህ አፕሊኬሽን መሰረት ከአስራ ስምንት ዓመት በላይ የሆኑ ወጣቶች ጠቅመው የተለያዩ ጓደኞችን ማግኘት ይችላሉ። በዚህ መተግበሪያ መሰረት ተጨማሪ ደግሞ የጥምቀት በዓል ላይ ሎሚ ውርወራ ያን ትራዲሽን ቨርቹዋል በማድረግ ጥምቀት ላይ አንድ ወንድ የሚወዳትን ሴት ካየ ሎሚ ይወረውርባታል። ከዛ ሎሚውን ካነሳችው ፍላጎቷን በስሜት ትገልጸውና ሶ እሱን መነሻ አድርገን ወደ አፕሊኬሽን ወይም ወደ መተግበሪያ አምጥተነው ነው ይሄንን የኢትዮጵያን ትራዲሽን ማለት ነው። እዚህ ጋ ያሉት ወንዶቹም ሴቶቹም ያው ለፍቅር ስለሆነ ያሉት እዚህ አፕሊኬሽን ላይ በእርግጠኝነት ያው በሁለቱም በኩል ተፈላላጊነት ካለ የፍቅር ጓደኝነት መመስረት ይችላሉ ማለት ነው። ሜሮን ይሄ መተግበሪያ በሌሎች ማህበራዊ ሚዲያዎች ላይ የሚመጡና አላስፈላጊ የሆኑ ግንኙነቶችንም ይታደጋል ትላለች። ብዙ ሰው እንግዲህ ሮማንቲክ ፓርትነር ቅድም ነው የፍቅር ጓደኛን ሲፈልግ በተለያዩ ሶሻል ሚዲያዎች ላይ ነው አብዛኛው ሰው የሚገናኙ አደለ። ያው በአንድ አካባቢ ካልሰራ ካልተማረ ወይ ካልኖረ በስተቀር መገናኛ ቦታ የሚሆን በሶሻል ሚዲያ ላይ የተለያዩ ሶሻል ሚዲያዎች ላይ ነው። ሶሻል ሚዲያ ላይ ደግሞ እንግዲህ ሰው እዛ ጋር ያለው አብዛኛው ወይ የሚያቸው ነገሮች ይኖራሉ። ፖስት የሚደረጉ ቪዲዮዎች፣ ፎቶዎች፣ የተለያዩ አርቲክሎች ለማንበብ ሊሆን ይችላል እና ኔሰሰሪሊ ሰው ለፍቅር ብሎ አይደለም ሶሻል ሚዲያ ላይ ያለው። አይ ቲንክ በሜቢ በሴትም በወንድም ሊታይ ይችላል። አንዳንድ ኢንአፕሮፕሪየት ሜሴጆች አሉ አይደለ፣ ሶሻል ሚዲያ ላይ ስትሆኝ አንቺ ያለችው እዛ ለሌላ ሪዝን ሲሆን ግን አንዳንድ አታገኛቸው ሜሴጆች ግን ኢንአፕሮፕሪየት ይሆናሉ። ሶ እንዲህ አይነት አፕሊኬሽን በቃ የፍቅርን ጓደኛ ለሚፈልግ ሰው ነው የተሰራው ማለት ነው። በዚህ አፕሊኬሽን ላይ ያሉት ወንዶቹም ሴቶቹም ያው የፍቅር ጓደኝነትን ፈልገው ስለሆነ በሁለቱም በኩል እኩል የሆነ የመግባባት በቃ የፍቅርን ጓደኝነት ለሚፈልግ ሰው ነው የተሰራው ማለት ነው። ምንም ስለ መተግበሪያው አጠቃቀም እንዴት አስረዳለች? ይህንን መተግበሪያ ልክ ዳውንሎድ ካደረጉት በኋላ አሁን ልክ እንደ ፌስቡክ ወይም ኢንስታግራም እንደዚህ አይነት ሶሻል ሚዲያዎች ላይ ፎቶችንን አፕሎድ እንደምናደርገው እዚህ ላይም ፎቶ አፕሎድ እናደርጋለን። አንድ ፎቶ ማንዳቶሪ ነው። ከዛ በላይም ከፈለጉ አፕሎድ ማድረግ ይችላሉ ፎቶዎቻቸውን። ከዛ ደግሞ አንድ አጠር ያለች ባዮ ለዛ ሰው የምትገልጽ ነገር መጻፍ አለባቸው ስለ ራሳቸው ሞር እዛ ጋር የሚያያቸው ሰው ፕሮፋይሉን ሲያየ የሆነ ሰው እንትን የተወሰነች ነገር ስለ ራሳቸው እንዲያውቅ ማለት ነው። ከዛ በተጨማሪ ደግሞ ምንድንፈር የሚያደርጉት ነገር ካለ ይሄ ማለት በእድሜ ገደብ ሊሆን ይችላል። የሚፈልግ ሰው ከዚህ ነው ከዚህ እድሜ ያለ ሰው ነው የሚለውን ነገር ኢንፎርሜሽን እንዳለ ያስገባሉ። ከዛ በተጨማሪ ደግሞ አይ ቲንክ ለኢትዮጵያውያን ደግሞ ትልቅ ቦታ የምንሰጠው ነገር ሃይማኖት ነው። እዛ ሰው ሃይማኖቱን መግለጽ ከፈለገ ካልፈለገም መተው ይችላል። ግን ያንንም አስገብተናል፣ ምክንያቱም ብዙ ሰው እንግዲህ ወደ ፍቅር ጓደኝነት፣ ወደ ጋብቻ የሚሄድበት መንገድ ወይም ደግሞ አንድ ትልቅ ቦታ የምንሰጠው ሃይማኖት ስለሆነ እንዲህ አይነት ነገሮችን እዛ ጋር ያስገባል ማለት ነው። ስለራሱ ራሱ ሎኬሽን ነው የሚጠቀመው የእኛ ሎኬሽን ያ ሰው ያለበትን ሎኬሽን ተጠቅሞ እዛ ሎኬሽን ባስቀመጠው ራዲየስ ማለት ነው እስከ አንድ ሺህ ኪሎ ሜትር ድረስ ይሄዳል። የኛ ራዲየስ አሁን ለትሴ እስከ ሁለት መቶ ሶስት መቶ ኪሎ ሜትር ድረስ ካልኩ በራሴ ፍላጎት ማስቀመጥ ይችላለው ያንን የራዲየሱን ገደብ በዛ መልክ፣ እኔ ባስቀመጥኳቸው ቅድም ፕሬፍረንሶች ባልኳቸው ነገሮች በሱ መልክ በእኔ ሎኬሽን ያሉ ሰዎችን ያመጣልኛል ማለት ነው። እነሱን እያየው ለእኔ የሚሆነኝ ሰው አይደለም የሚለውን ቅድም ባልኩሽ ስለራሳቸው ባስቀመጡት ኢንፎርሜሽን መሰረት እያየው ሎሚ መወርወር ወደ ቀኝ ወይም ደግሞ ማለፍም ይችላል ዘሉ። በዚህ መንገድ ተጠቅሞ ከተለያዩ ሴቶች ጋር የተዋወቀውና በመጀመሪያ ስሙ ብቻ መጠቀስ የሚፈልገው ሚካኤል ተሞክሮውን እንዲህ ይገልጻል። ያው መተግበሪያውን ለመጠቀም በጣም ሚስ ይከርላል። ብዙ ምትናይ አያስቸግርም። ዩዘር ፍሬንድሊ ነገር ነው። እሱን እንዳለው ነው። ላይክ አንድ ሲንግል ሰው ሲንግል ፐርሰን ከሰዎች ጋር መገናኝ ሰው እንፈልጋለሁ እንደዚህ ምተዋቁና ነገር እንደዚህ ነው እንፈልጋለሁ። በዛ ምክንያት ነው ንመጠቀብ ይጀመር ስታየው ስ በጣም ደስ ይላል። አሁን ለምሳሌ የሚፈልጋቸው ካራክተሮች አሉ። እነሱም ባህሪዎች አንድ ላይ እንትን ይላል እና በእነዛ እንትኖች ሚያምታል ስ ነገር እና የፈለግሽውን ላይክ ታድርጊያለሽ ስታፈለግስ ሌላ ነገር ስኮር ማርክ ሻልጅ ኮለቦና ነገር በአሁን ጊዜ ከአምሰ ጋር ነው እንትን ሳት ጀመር። በተመሳሳይ ይህንን መተግበሪያ በመጠቀም ከተለያዩ ሰዎች ጋር በአካል እስከ መገናኘት ድረስ መድረሷን የምትናገረው ደግሞ ፋና ሀይሌ ናት። ፊልም አባለው ፎቶ ብዛት ሳይሆን የራሳቸው ኢንፎርሜሽን የሚገልጹትን እንደዛ እየመረጡኝ ማች ታገኝ፣ ደግሞ ወደ ቴክስት ነው የምትቀባው ማለት ነው። ወደ ስዳያ ወደ ሜሴጅ ኮንታክት፣ ልክ ማች በእነሱ ሳይድ ማድረግ ወደ ሜሴጅንግ እንቀባለን። ማት ሳደርግ ብዙ ነበሩ፣ ግን ዳይሬክት ኮንታክት አድርጌ ኢንፎርሜሽን እንደዚህ በየበለጠ ዲቴል ስለእነሱ ያወቅኩት ወደ አስር የሚሆን ይሆናሉ። ወደ ሜሴጅ ሁሉን ደግሞ ኮንቲኒስ ሆኖ ደግሞ ከመጨረሻ ደርሰው እስከ መገናኘት እስከሚታፋድ ጎዲ ከመውጣት ደግሞ ሁለት ሰው ነው ያገኘኋቸው። አሁን እስካሁን ደስ የምና- ማወራው ደግሞ አንዱ ነው። በሎሚ የፍቅረኞች መገናኛ መተግበሪያ ላይ እስካሁን ድረስ አራት ሺህ የሚደርሱ ሰዎች እንደተመዘገቡና ና በየጊዜውም መተግበሪያው ሰዎች በሚሰጡት አስተያየት እየተሻሻለ እንደመጣ የምትገልጸው የሎሚ መተግበሪያ ስራ አስኪያጅ ሜሮን ስለሺ ሴቶች ፍላጎታቸውን በመግለጹ ረገድ ሊበረታቱ እንደሚገባ ጠቁማለች። የመተግበሪያው ተጠቃሚ የሆነችው ፋና ኃይሉ ታዲያ የጀመረችው ግንኙነትና ትውውቅ ወደ ፍቅር እንደምድግ ተስፋ ጥላለች። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው። አድማጭ ተመልካቾቻችን፣ የጋቢና ግንቦት አራት 2014 ዓ ም መሰናዷችንን እዚ ላይ ይፈጽመናል። ስናስተናግዳችሁ ያመሸነው ኤደን ገረመው፣ በመስተንግዶ ኤልያስ አስማረ በድምፅና ምስል ምህንደስና ነው። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን ነበረ። በነገው ምሽት በዚህ በዩናይትድ ስቴትስ ነዋሪነታቸውን ያደረጉ ኢትዮጵያውያን ህይወት ምን ይመስላል በሚለው ዙሪያ በቀጥታ የስልክ መስመር ውይይት የምናደርግ ይሆናል። ስለዚህ እንድትደውሉልን ጥያቄም ካላችሁ እንድትወያዩ ነውና፣ በፌስቡክ ገጻችን ላይ ጥያቄያቻችሁን እንድታደርሱ በአክብሮት እንጠይቃለን። ስናስተናግዳቸው የምሽኑ በድጋሚ ኤደን ገረመና ኤልያስ አስማረ ነበርን። ሰላም ጤና አስጥልኝ ደናደሩ